ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚያሰማውን ፕሮግራም ጀመረ። በዋናነት ይህን ካምፔን በጋምቤላ ክልል በዓሉ እንዲከበር ካስደረጉት በአንዱኛውና ትልቁ ምክንያት የጋምቤላ ክልል የኤች አይቪ ኤርስ ስርጭት ከሌላው የኢትዮጵያ ክልሎች ከፍ ባለበት ደረጃ ስለሆነ ነው። አቶ ካን ጋሉአክ የጋምቤላ ክልል የኤች አይቪ ኤርስ መከላከያና መቆጣጠሪያ ጽሕፈት ቤት ኃላፊ ናቸው። ጋምቤላ ከተማ ታስቦ የዋለውን የዘንድሮውን የ ዓለም ኤድስ ቀን ብሔራዊ ስነ ስርዓት አስመልክቶ ከተናገሩት የተቀነጨበ ነውና በአብይ ርዕስ ይመለሳሉ። ከዜናችን ውስጥ ደግሞ ናይጄሪያ ውስጥ በሁለት የክፍላተ ሀገር ዋና ከተሞች ጽንፈኞች አጥፍቶ ጠፊ ጥቃቶችን አደረሱ የሚለው አንዱ ዋና ዜናችን ይሆናል። ሁለተኛው ክፍለ ጊዜ መደበኛ ቅንብሮች እንደተለመደው አሉን። ስፖርት፣ አፍሪካ ነክ ርዕሶችና ጤና ናቸው የሚቀርቡት። እንደምናመሻቸው አድማጮቻችን የምናስተናግዳችሁ ቆንጅታዬና አዲሱ አበበ ነን። የሳምንቱ ፕሮዲሰር ደግሞ ቴሌላይምቤክ ነው። ዕለቱ ሰኞ ህዳር 22 2007 ዓ ም ነው። የዓለም ዜናውን እናስቀድማለን። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በዓለም ዙሪያ በጸረ ኤድስ ትግል የተመዘገቡትን ውጤቶች አድንቀው ተናገሩ። ያም ሆኖ ክንዋኔዎቹ አሁንም ቢሆን ጠንካራ አይደሉም በማለት አስጠንቅቀዋል። ዋና ጸሐፊ ባን የዛሬውን የዓለም ኤድስ ቀን ምክንያት በማድረግ ባወጡት መግለጫ ለኤችአይቪ ኤድስ ህሙማን በተለይም አስፈላጊውን የጤና ክብካቤ ለማያገኙት ሕፃናትና ወጣት ሴቶች ሕክምናውን ማዳረስ አስፈላጊ መሆኑን አስገንዝበዋል። እንደ አውሮፓ አቆጣጠር በ2030 ዓ ም ኤድስን ከዓለም ለማጥፋት የተተለመውን ግብ ለማሳካት የዓለም መሪዎች አስፈላጊውን ሁሉ እንዲያደርጉ የተባበሩት መንግሥታት ድርጅት ዋና ጸሐፊ ተማጽነዋል። በአሁኑ ወቅት በዓለም ዙሪያ ኤድስን ከሚያስከትለው ኤችአይቪ ጋር የሚኖሩ 35 ሚሊዮን ሰዎች አሉ። ከመካከላቸው 19 ሚሊዮኑ ቫይረሱ በደማቸው መኖሩን እንደማያውቁ የተጠቀሰው የመንግስታቱ ድርጅት በምርመራውና መድኃኒቶቹን በማዳራስ ረገድ ያለው ክፍተት እንዲጠብ የዛሬውን የዓለም ኤድስ ቀን ምክንያት በማድረግ ተማጽነዋል። በዓለም ላይ ቫይረሱ በደማቸው ካለ ሰዎች ውስጥ ከሰባ ከመቶ ያህሉ ከሰሐራ በታች ባሉ የአፍሪካ አገሮች ሲሆን እንደ አውሮፓ አቆጣጠር ከ2005 ወዲህ ግን ለቫይረሱ አዲስ ተጋላጮች ቁጥር በአንድ ሶስተኛ ቀንሷል። ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አገራቸው ጸረ ኤድስ ትግሉን የመምራት ሚናዋን በቁርጠኝነት ትቀጥላለች ሲሉ አስገንዝበዋል። በዩናይትድ ስቴትስ ጸረ ኤድስ መርሃ ግብር አማካኝነት በዓለም ዙሪያ ቁጥራቸው ወደ 7 ሚሊዮን የሚደርስ ሰዎች ጸረ ኤች አይቪ መድኃኒቶችን ስለማያገኙ ወይም እንደማያገኙ መሆኑ ፕሬዚዳንት ኦባማ ጠቁመዋል። የዛሬ ዕለት ምክንያት በማድረግ በሰጡት መግለጫ ማለት ነው። ናይጄሪያ ውስጥ ተጠርጣሪ እስላማዊ ጽንፈኞች በሁለት የሰሜን ምስራቅ ክፍለ ሀገሮች ዋና ከተማዎች ባሉ አንዱ ህዝብ የሚበዛበት ገበያና አንድ የፖሊስ ጣቢያ ላይ ጥቃት አድርሰዋል። በቦርኖ ክፍለ ሀገር ማይዱጉሪ ከተማ በሚገኝ ገበያ መሃል ሁለት ፍንዳታ መድረሱን የዓይን ምስክሮች ገልጸዋል። ገበያው ከአንድ ሳምንት በፊት ሁለት አጥፍቶጠፊ ሴቶች ቦምባ ፈንድተው በርካታ ሰዎች የገደሉበት እንደሆነ ታውቋል። ክሪስ ስታይን ለቪኦኤ ከአቡጃ ያደረሰውን ዜና ሄኖክ ሰማ ግዜር ያቀርበዋል። በዛሬው ጥቃቶች ምን ያህል ሰው እንደ ሞተና እንደ ቆሰለ ወዲያውኑ አልታወቀም። ይሁን እንጂ እማኞች በርካታ ሰዎች ደማቸው ሲፈስ ተመልክተናል፣ የተቆራረጡ እጆችና እግሮችንም አይተናል ብለዋል። አዣንስ ፍራንስ ፕረስ የዜና ምንጭ እንደዘገበው በዛሬው ፍንዳታዎች ቢያንስ አስር ሰዎች ተገድለዋል። ጥቃቶቹን ያደረሱት ሁለት አጥፍቶ ጠፊ ሴቶች መሆናቸውም ተጠቅሷል። ዛሬ ቀደም ብሎ ደግሞ በዮቤ ክፍለ ሀገር ዋና ከተማ በሆነችው በዳማትሩ ተጠርጣሪ የቦኮ ሐራም ተዋጊዎች የፖሊስ ጣቢያው ላይ ጥቃት ማድረሳቸውን ነዋሪዎች ገልጸዋል። የከተማዋ ነዋሪዎችና የዮቤ ዩኒቨርሲቲ ተማሪዎች ሸሽተው ጫካ ውስጥ መደበቃቸውም ተዘግበዋል። በዳማትሩ የደረሰውን ጥቃት አስመልክቶ የዮቤ ግዛት አስተዳደር ቃል አቀባይ አብዱላሂ በጎ እንዲህ ብለዋል። ጠዋት ማለዳ 12 ሰዓት ተኩል ገደማ ወደ ከተማይቱ ገስግሰው ደረሱ ከደቡባዊ የከተማው አቅራቢያ ጉጁባ የተባለ አካባቢ ነው ሰዎቹ የመጡት እና በዚያ አይነት መልኩ ነው በዳማትሩ ከተማ ጥቃቱን ያደረሱት የጸጥታ ኃይሎች በተጠንቀቅ ላይ ስለነበሩ አጥቂዎቹን እንዲያፈገፈጉ በማድረግ ጥሩ ስራ ሰርተዋል። የናይጄሪያ የመከላከያ ሚኒስትር ቃል አቀባይ እንዳሉት ዳማትሩ ከተማ ውስጥ የመንግስቱ ኃይሎች በአየር ኃይሉ እየታገዙ ጽንፈኞቹን ሲወጉ ከርመዋል። ዮቤ ክፍለ ሀገር ቦኮ ሐራም እጅግ ዘግናኝ የሆኑ ጥቃቶችን ያካሄድባት ስትሆን የግብርና ኮሌጅ ተማሪዎችን ፈጭተዋል። ፖቲ ስኩም ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይም ቦምብ አፈንድተዋል። ቦኮ ሐራም በአሁኑ ወቅት ከባድ ጥቃቶችን በናይጄሪያ አከታትሎ በማድረስ ላይ መሆኑ ይስተዋላል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ተዋጊዎች ዛሬ ሰኞ ማለዳው ላይ ሶሪያ ድንበር አካባቢ ርቆ በሚገኝ የኢራቅ ድንበር የፍተሻ ኬላ ላይ ጥቃት አድርሰው አስራ ስድስት የኢራቅ የድንበር ጥበቃ ወታደሮችን ገድለዋል። በኢራቅ ምዕራባዊ ግዛት ራቅ ብላ በምትገኘው በአንባር አልዋሊድ ጣቢያ ላይ በደረሰው ጥቃት ቢያንስ አራት የድንበር ጠባቂዎች ተገድለዋል ተብሏል። ምን ያህል የእስልምና መንግስት ተዋጊዎች እንደተገደሉ ወይም እንደቆሰሉ ግን ለጊዜው አልተገለጸም። ጥቃቱ ቢካሄድም ታዲያ የኢራቅ ባለስልጣናት ከተማዋን አሁንም እንደተቆጣጠርንነን እያሉ ነው። ከኢራቅ ዋና ከተማ ከባግዳድ አምስት መቶ ኪሎ ሜትር ርቀት ላይ የምትገኘው አልዋሊድ የኢራቅ የሶሪያና የዮርዳኖስ የጋራ ድንበሮች የሚገናኙባት መሆኗ ተገልጿል። የእስላማዊ መንግስት ኃይሎች ባለፈው ሰኔ ወር ጥቃት አድርሰው ከኢራቅ እና ከሶሪያ ግዛቶች ውስጥ ሲሶውን ከመቆጣጠራቸው አስቀድመው አምባርን ከዚህ የአውሮፓውያን አመት መጀመሪያ አንስተው ይዘዋት እንደነበረ ይታወቃል። በቅርብ ሳምንታት ታዲያ የኢራቅ መንግስት ወታደሮች በዩናይትድ ስቴትስ በሚመራው የአየር ኃይል ጥቃት እየታገዙ ተዋግተው የተወሰነውን የክፍለ ግዛቷን አካባቢ አስለቅቀው ተቆጣጥረው ነበር። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አምስት አገሮች ውስጥ ለተጠለሉ ሶርያውያን ስደተኞች የምግብ ራሽን ካርድ ዕደላ መርሃ ግብሩን በገንዘብ እጥረት ምክንያት ማቋረጡን አስታወቀ። 1.7 ሚሊዮን ለሚሆኑ ስደተኞች ዛሬ በገባው የአውሮፓውያን ታህሳስ ወር አስፈላጊውን ምግብ ለማቅረብ 64 ሚሊዮን ዶላርስ እንደሚያስፈልግ አስታውቀዋል። ገንዘቡ ከዮርዳኖስ፣ ሊባኖስ፣ ቱርክ፣ ኢራቅና ግብፅ ካሉ ነጋዴዎች ላይ አቅርቦቱን ለመሸመት የሚውል መሆኑን ነው የዓለም የምግብ ፕሮግራም የገለጠው። ሶሪያ ውስጥ ላለፉት አራት ዓመታት የቀጠለውን ውጊያ ሸሽቶ የተሰደደውን ሕዝብ በማስተናገድ አጎራባቸው ሀገሮች ተጨናንቀዋል። ሆንግ ኮንግ ውስጥ በአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞችና በፖሊሶች መካከል በተነሳ ግጭት ምክንያት የመንግስት መስሪያ ቤቶችና ምክር ቤቱ ተዘግተዋል። በመቶች የተቆጠሩ የሆንግ ኮንግ አፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ከፖሊሶቹ ጋር የተጋጩት የተቃውሞ ሰልፋቸውን ከመንግስት መስሪያ ቤቶች አካባቢ ከታጠረው ውጪ ለማስፋት ሲሞክሩ ነው ተብሏል። ዛሬ ማለዳ የተቃውሞ ሰልፈኞቹ አድሚራልቲ በሚባለው ቀበሌ የፖሊሶችን አጥር ጥሰው በአቅራቢያው የሚገኝ አውራ ጎዳና ሊይዙ ሲሞክሩ አድማ በታኞቹ ፖሊሶች የሚለበልብ ጋዝ ረጭተዋቸዋል፣ በዱላም ደብድበዋቸዋል። በርካታ ተቃዋሚ ሰልፈኞች የተጎዱ ሲሆን ቢያንስ አስራ ስምንቱ እንደታሰሩ ነው የተገለጸው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የሚዙሪ ክፍለ ሀገር ፈርግሰንን ከተማ ሁኔታ አስመልክቶ ከካቢኔ አባላት ከሲቪል መብት መሪዎች እንዲሁም ከሕግ አስከባሪ ባለሥልጣናትና ከሌሎችም ጋር ዛሬ በዋይት ሀውስ ውይይት ያካሂዳሉ። የዛሬው ስብሰባ ትኩረት ለሕግ አስከባሪ መስሪያ ቤቶች የጦር ሰራዊት መሰል ወታደራዊ መሣሪያዎች የሚሰጡ የፌዴራሉ መንግሥት መርሃ ግብሮችን መገምገም መሆኑ ተጠቁሟል። ፕሬዚዳንት ኦባማ በሕግ አስከባሪው ክፍልና ነጮች ባልሆኑ ማኅበረሰቦች መካከል ያለው አለመተማመን ሲሉ በገለጡት ጉዳይ ዙሪያ ላይ ስላሉ ችግሮች ከወጣት የሲቪል መብቶች መሪዎች ጋር ስብሰባ አድርገው ይወያያሉ። ከመንግሥትና ከሕግ አስከባሪው ክፍል ባለስልጣናት እንዲሁም ከማኅበረሰብ መሪዎች ጋር ሆነው ማኅበረሰቦችን ማተናኮር ስለሚቻልበት መንገድ ይወያያሉ። ማጠናከር ማለት ነው። በሙዚሪዋ ፈርግሰን ከተማ የ18 ዓመቱን ጥቁር ወጣት ማይክል ብራውንን ተኩሶ የገደለው ነጩ ፖሊስ እንዳይከሰስ በፍርድ ሰጪ የሕዝብ ሸንጎ ከተወሰነበት ካለፈው ሳምንት አንስቶ አሁንም የተቃውሞ እንቅስቃሴዎች እንደቀጠሉ ናቸው። በመጨረሻም ትናንት እሁድ ሞልዶቫ ውስጥ የተካሄዱት ምክር ቤታዊ ምርጫዎች የተገኙት ውጤቶች እንደሚያሳዩት ከአውሮፓ ጋር ይበልጡን የጠበቀ ትስስር እንዲኖር የሚፈልጉት ፓርቲዎች ከሩሲያ ጋር ይበልጡን እንተሳሰር የሚሉትን እየመሯቸው ናቸው። እስካሁን በተቆጠረው ድምጽ መሰረት ከ101 የምክር ቤት መቀመጫዎች ውስጥ አፍቃሪ አውሮፓ ፓርቲዎቹ 44 ከመቶውን ድምጽ ይዘዋል። ሞልዶቫ ከሩሲያ በኩል ብርቱ ተቃውሞ ቢቀርብም በዚህ ዓመት ከአውሮፓ ህብረት ጋር አንድ ስምምነት መፈራረሟ የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ ነው የምንገኘው። የምናስተናገዳቸው አዲሱ አበበና ቆንጂት ይታየናል። አንዱ ሲሰራ አንዱን የሚደግፍ ነው፣ የጤና ስራ አንዱን ብቻ ኤች አይ ቪን ብቻ ወይም ህጻናትን ብቻ ሳይሆን ይሳሳባል። አቶ አለሙ አኖ የኢትዮጵያ ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የሥራ ኃላፊ ናቸው። በምሽቱ የጤና ዝግጅት ይመለሳሉ። አሁን የዕለቱ ወይም የምሽቱ አብይ ርዕስ ኢትዮጵያ 26ተኛውን የዓለም የኤድስ ቀን ጋምቤላ ከተማ ላይ ትናንት በተካሄደ ይፋ ስነ ስርዓት አስባለች። የኤች አይ ቪ ስርጭት መጠን ኢትዮጵያ ውስጥ አንድ ነጥብ ሁለት ከመቶ ሲሆን የጋምቤላ ስርጭት መጠን ከዚህ ሀገር አቀፍ አማካይ በእጅጉ ከፍ ያለ መሆኑ ተነግሯል። የዘንድሮውን ስነ ስርዓት አስመልክቶ ሰሎሞን አባተ የተለያዩ የስራ ኃላፊዎችን አነጋግሮ ተከታዩን ዘገባ አጠናቅሯል። ዛሬ በመላው ዓለም እየታሰበ ያለው የዓለም ኤድስ ቀን እንደ መሪ ቃል የያዘው ማንም ሰው በኤችአይቪ እንዳይያዝ፣ እንዳይገለል፣ እንዳይሞት ኃላፊነታችንን እንወጣ የሚል ነው። የዓለም የጤና ድርጅት ባወጣው መረጃ መሠረት በአሁኑ ጊዜ በዓለም ዙሪያ 35 ሚሊዮን ሰው ኤችአይቪ በደሙ ውስጥ ይገኛል። ከዚህ ቁጥር ውስጥ ደግሞ ወደ 25 ሚሊዮኑ የሚሆነው ከሰሃራ በስተደቡብ ባለው ጥቁር አፍሪካ የሚኖር ሲሆን በአዲስ ሁኔታ ከሚያዘው ሰው ውስጥም ሰባ ከመቶ የሚሆነው የሚገኘው በዚሁ የዓለም ክፍል እንደሆነ ተገልጿል። ዓለም በመጪዎቹ 15 ዓመታት ውስጥ ማንኛውንም የኤድስ አጋጣሚ የመያዙን፣ የማስተላለፉን፣ የመወለዱንም ሆነ የመሞቱን ከኤድስ ሙሉ በሙሉ ነፃ ወጣለሁ ብሎ ዘመቻ ላይ ይገኛል። ኤች አይ ቪን በመከላከልና በመዋጋቱ ጥረት ውስጥ ብዙ ስኬት እንዳስመዘገበች የተገለጸላት ኢትዮጵያ የዘንድሮውን ስነስርዓት ለምን ጋምቤላ ላይ ማድረግ እንዳስፈለጋት ወደ ጋምቤላ ደውዬ የክልሉን የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ኃላፊ አቶ ካን ጋልዋክን አነጋግሬ ነበረ። በዋናነት ይህን ካምፔን በጋምቤላ ክልል በዓሉ እንዲከበር ካስደረጉት አንዱኛውና ትልቁ ምክንያት የኤች አይቪ ኤድስን በሽታን ከመከላከል አኳያ በዋናነት ፖዚቲቭ የሆኑትን ሰዎች ወደ መድኃኒት ለማስገባት ያስችል ዘንድ የጋምቤላን ክልል የኤች አይቪ ኤት ድርጅት ከሌላው የኢትዮጵያ ክልሎች ከፍ ባለበት ደረጃ ስለሆነ ነው። በዓሉን በጋምቤላ ሊታሰብና በርካታ ሰዎች በራሳቸው ፈቃድ ምርመራ እንዲያደርጉና ራሳቸውን አውቀው ከመድኃኒት ጋር ሊንክ እንዲደረግና የመድኃኒት ሊንኬጅ ደግሞ ፓርት ኦፍ ፕሪቬንሽን ስለሆነ ይህ የመከላከሉ ክፍል ነው አካል ነው። አቶ ካን ስንት ነው? በነገራችን ላይ አሁን ያለው የጋምቤላ የስርጭት መጠን በዘንድሮ እለት ወደ አምስት ነጥብ ስምንት አካባቢ ፐርሰንት ደርሷል። በሁለት ሺህ ስድስት በተሰራው ስራ አጠቃላይ ሪፖርት ከተመረመሩት ሰው ቁጥር አጠቃላይ ወደ አምስት ነጥብ ስምንት ፐርሰንት ፕሬቨለንስ ያሳየናል። በዚህም ጋር በተያያዘ ጎን ለጎን ከሶስት አመት በፊት የተሰራ ሰርቬይ ሪፖርት ነበር። ያንን ሪፖርት ወደ ስድስት ነጥብ አምስት ያሳየበት ሁኔታ ነበር። እነዚህም ቁጥሮች በምናይበት ጊዜ የፕሬቨለንስን ሁኔታ ከሌላው የሀገሪቱ ክፍል በከፍተኛ ደረጃ እንዳለ ያሳየናል ማለት ነው። አቶ ካን በክልላቸው ለኤችአይቪ እንዲህ መግነን ምክንያት ከሆኑት ጉዳዮች መካከል ልቅ የግብረ ሥጋ ግንኙነት፣ የውርስ ጋብቻ፣ የቤተሰብ ገቢ አነስተኛነትና ለኤችአይቪ መተላለፍ ምቹ የሆኑ የአኗኗር ሁኔታዎች መዳረግ ወይም መጋለጥ ዋና ዋናዎቹ እንደሆነ ገልጸዋል። በዚህ ላይ ሰፊ ዘመቻ ለማድረግና ትኩረት ለመስጠት እንዲቻል በአጋር ድርጅቶች ትብብርና ቅንጅት ጥረት እየተደረገ መሆኑን የኢትዮጵያ ኤች አይ ቪ በደማቸው ውስጥ የሚገኙ ሰዎች ማኅበራት መረቦች ብሔራዊ መረብ ዋና ስራ አስኪያጅ አቶ ደረጀ አለማየሁ ገልጸዋል። ለመሆኑ ኤች አይ ቪ በደማቸው ውስጥ ያለ ዜጎች የሚገባቸውን ድጋፍና እንክብካቤ ያገኛሉ? አቶ ደረጀ መልስ ሰጥተዋል። እኔ የምመራው ድርጅት የምሰራቸው ዋና ዋና ስራዎች በጣም የተወሰኑ ናቸው። አንደኛ የአቅም ግንባታ ስራ መስራት ነው። ሁለተኛ በተቻለ መጠን የተገኘው ሀብት በተገቢ መንገድ ስራ ላይ እንዲውል ማድረግ ነው። ሌላው ደግሞ ኤች አይ ቪ ቫይረስ በደማቸው ያለባቸው ወገኖች የሕክምና አገልግሎት እንዲያገኙ፣ መድኃኒት እንዲያገኙ፣ እንዳልከውም ደግሞ ድጋፍና እንክብካቤም እንዲያገኙ ጥረት ማድረግ ነው። እንግዲህ ይህን ስንሰራ ለብቻችን አይደለም የምንሰራውና እና አለም አቀፍ አጋር ድርጅቶች አሉ መንግስት አለ፣ መንግስታዊ ያልሆኑ ድርጅቶች አሉ፣ ህብረተሰቡን በአጠቃላይ አለ። ከዛም ባሻገር እንግዲህ ራሳቸው ቫይረሱ በደማቸው ያለባቸው የክልል ጥምረቶች እና ማህበራትም አሉ። በመተጋገዝ ይህን ስራ እንሰራለን። እንግዲህ ከኛ ሀገር በተለየ ሁኔታ አንድ መልካም አጋጣሚ ያለው ምንድን ነው? በመድኃኒት አቅርቦት በኩል የትኛውም አካባቢ ላይ ችግር የለም። ሁሉም ሰዎች ኤች አይቪ ፖዘቲቭ ከሆኑ እንደውም ከቅርብ ጊዜ ወዲህ የዓለም ጤና ድርጅት ባወጣው መመሪያ መሰረት መድኃኒት ይጠቀማሉ። ነፍሰ ጡር እናቶችም ብሆን ያገኛሉ። ትንሽ ህጻናት አካባቢ አንዳንድ ችግሮች ይኖራሉ። ምክንያቱም ህጻናትን ማከም ትንሽ ከበድ ይላል። ሌላው ድጋፍና እንክብካቤ የሚያገኙት በመጠኑ ያገኛሉ። እንግዲህ አንድ ትልቁ ችግር ምንድን ነው? እንደተለመደው ቀደም ሲል ከዛሬ አስር አስራ አምስት ዓመት በፊት እንደነበረው በጅምላ ድጋፍ ላይገኝ ይችል ይሆናል። በጣም የሚፈልጉት ሰዎች እንደየአካባቢያቸው ተጨባጭ ሁኔታ መጠነኛ ድጋፎችን የሚያገኙበት ሁኔታ አለ። በሀገር አቀፍ ደረጃ እየተካሄደ ባለው ጥረት የስርጭቱ መጠን በአማካይ ወደ አንድ ነጥብ ሁለት ከመቶ መውረዱንና ኤች አይ ቪ በደም ውስጥ ያለበት ሰውም ከሰባት መቶ ሃምሳ ሺህ እስከ ስምንት መቶ ሺህ እንደሚሆን የብሔራዊው ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት የዘርፈ ብዙ ምላሽ ማስተባበሪያ ዋና ዳይሬክተር አቶ አለሙ አኖ ገልጸዋል። የተጠናከሩ ጸረ ኤች አይ ቪ ኤድስ ስራዎች ከጋምቤላ በተጨማሪ ታዳጊ ናቸው በሚባሉት ቤኒሻንጉል ጉምዝ፣ አፋርና ሶማሌ ክልሎች ውስጥ የሚከናወኑ የገለጹት አቶ አለሙ አኖ ነው። ኢትዮጵያ በአንዳንድ የኤችአይቪ ኤድስ መቆጣጠር ስራዎች የሚሌኒየሙን የልማት ግቦች መምታቷን እና ቀሪዎቹንም ትመታለች ተብሎ እንደሚጠበቅ ተናግረዋል። በምሽቱ የጤና ዝግጅት ዝርዝር ዘገባ ይኖረናል። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ራዲዮ ዋሽንግተን። ለመጽሔት ክፍለ ጊዜ ወዳሰናዳናቸው ናቸው ዘገባዎች ስናልፍ ደግሞ በአሰቃቂ ሁኔታ ሀና ላላንጎን የደፈሯት ተከሳሾች ጉዳይ በዝግ ችሎት እንዲታይ ፖሊስ መጠየቁ ተሰማ። ፍርድ ቤቱም ይህንኑ ጉዳይ በዝግ ችሎት እንዲያየው መወሰኑን እንደሚያየው መወሰኑን የሟችቱ ቤተሰብ አባላት ገልጸዋል። መለስካቸው አምሃ ዝርዝሩ ልኳል። ከሳምንታት በፊት ሀና ላላንጎ የተባለችውን ታዳጊ ወጣት በአሰቃቂ ሁኔታ ደፍረው ለሞት ዳርገዋታል የተባሉ ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ፖሊስ የአዲስ አበባ ከተማ ፍርድ ቤት ቂርቆስ ምድብ ችሎትን መጠየቁ ተሰማ። ፍርድ ቤቱ ቀደም ሲል በነበረው ችሎት በሰጠው የተለዋጭ ቀጠሮ ትዕዛዝ መሰረት ጉዳዩን ሊከታትሉ የመጡ አያሌ ሰዎች በቅጽር ግቢው ታይተዋል። ይሁን እንጂ በስፍራው ከደረስኩበት ከጠዋቱ ሶስት ሰዓት ጀምሮ እስከ እኩለ ቀን አካባቢ ፖሊስ ተጠርጣሪዎቹን አላቀረባቸውም። ቅርብ ነን ከሚሉ የሟቸቷ ቤተሰብ አባላት እንደ ተረዳሁት ፖሊስ ጉዳዩን በዝግ ችሎት እንዲታይ መጠየቁን ፍርድ ቤቱ አሳውቋቸዋል። እነዚህ የቤተሰብ አባላት እንዳብራሩልኝ ከሆነ ጉዳዩ ይፋ ከተደረገ በኋላ የተለያዩ መገናኛ ብዙኃን ባሰራጩት እንዲሁም እያሰራጩት በሚገኘው ዘገባና የተለያዩ ትንታኔዎች ምክንያት ፖሊስ የምርመራ ሥራው ከፍተኛ እንቅፋት እንዳጋጠመው ለፍርድ ቤቱ አስረድቷል። በዚህም ምክንያት ፖሊስ ጉዳዩን በዚህ ችሎት እንዲታይ ጥያቄ ማቅረቡንና ፍርድ ቤቱም ጥያቄውን ተቀብሎ ለታህሳስ 6 ቀን 207 ዓ ም ተጠርጣሪዎቹን እንዲያቀርብ ትዕዛዝ መስጠቱን ተናግረዋል። ጉዳዩን ለመከታተል ከመጣው ህዝብ መካከል የልደታ ክፍለ ከተማ ሴቶች ማኅበር አባላት ነን ያሉኝ ሴቶች ይህንኑ የማኅበራቸውን የሚያመለክት ጉልህ ጽሑፍ በሰሌዳ ዘርግተው ከፍ አድርገው ይዘዋል። በተፈጠረ ሁኔታ ቅር መሰኘታቸውንም ይናገሩ ነበር። ጨካኝ ወንጀለኞች በአደባባይ እንዳይታዩ መሸሸጉ ምክንያቱ ግልጽ አይደለም ሲሉ ተቃውሟቸውን ከፍርድ ቤቱ ቅጽር ግቢዎች ሲገልጹ ነበረ። ሐና ላላንጎ ከአንድ ወር በፊት ከትምህርት ቤት ወጥታ ወደ ቤቷ ስትመለስ በተሳፈረችበት ታክስ ታፍና ከተወሰደች በኋላ በአፋኞቿ ለቀናት በመደዳ ስትደፈር ቆይታ በደረሰባት ከፍተኛ ጉዳት ምክንያት ለሞት መዳረጓ በሰፊው ሲዘገብ ቆይቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በቱርክ ያደረጉትን የሶስት ቀናት ጉብኝትና ኢስታንቡል ውስጥ ከኦርቶዶክስ ቤተ ክርስቲያን መሪዎች ጋር የነበራቸውን ውይይት አጠቃለዋል። የሁለቱ የሃይማኖቶች መሪዎች በኢራቅ እና በሶሪያ ክርስቲያኖች ላይ የሚካሄደው መሳደድ እንዲያበቃ፣ ከእስልምና እምነት ተከታዮችም ጋር ቀጣይ ውይይት እንዲኖር ሀሳብ አቅርበዋል። ከኢስታንቡል ዶሪያን ጆንስ የላከውን አዲሱ አበበ ይዞታል። አባ ፍራንሲስ በቱርክ የመጨረሻ ቀን ጉብኝታቸው ኢስታንቡል በሚገኘው የመንበረ ፓትርያርክ ቅዱስ ጊዮርጊስ ካቴድራል ተገኝተው የቅዱስ እንድሪያስ ቀንን አክብረዋል። 250 ሚሊዮን የሚሆን ኦርቶዶክስ ቤተ ክርስቲያን መሪ የሆኑት ፓትርያርክ ብፁዕ አቡነ በርቶሎሜዎስም በሥነ ሥርዓቱ ላይ ተገኝተው ነበር። የሁለቱ ሃይማኖቶች መሪዎች ባወጡት የመጋራ መግለጫ መካከለኛው ምስራቅ ውስጥ የሚገኙ ክርስቲያኖችን ለመርዳትና ከእንግዲህም የሚደርስባቸው መሳደድ እንዲቆም ጥሪ አቅርበዋል። የሮማ ወርሰ ሊቀነ ጳጳሳት አባ ፍራንሲስ በኢስታንቡሉ ቆይታቸው ክርስቲያን ስደተኞችን እንደ ጎበኙም ተገልጧል። በተለይ ኢራቅና ሶሪያ ውስጥ የሚካሄደው የክርስቲያኖች መሰደድ በሁለቱ ሃይማኖቶች መካከል ጥላቻ እንዲወገድና ሰላም እንዲፈጠር የተያዘውን ጥረት ይጎዳል በማለት ሁለቱም አባቶች ከስምምነት ላይ ደርሰዋል። ፓትርያርክ ብፁዕ አቡነ በርቶሎሜዎስ በተናገሩት ቃል የካቶሊኩ ርዕሰ ሊቃነ ጳጳሳት ጉብኝት በሁለቱ አብያተ ክርስቲያናት መካከል ለረጅም ዘመናት የቆየውን ልዩነት እንደሚያጠብ ተናግረዋል። ማንም ሰው በአንድ በእግዚአብሔር ስለሚያምን ሰው ይሄ የካቶሊክ ወይም የኦርቶዶክስ ክርስቲያን የሚለው ነገር ትርጉም ያለው አይመስለኝም ለእኔ ሁለቱም በእግዚአብሔር የሚያምኑ አንድ አይነት ናቸው እና የአቡኑ መምጣት ወዲህ ወደ ኢስታንቡል ለእኔ ትልቁም ነገር ነው ነው ያሉት። ጥንት ቁስጥንጥንያ ትባል የነበረችው ኢስታንቡል ዛሬም በዚያ ስም የሚጠሯት አሉ። የኦርቶዶክሱ ኢኩሜኒካል ማለትም ዓለም አቀፋዊ መንበር ፓትርያርክ ሆና ቆይታ በኋላ የሁለቱም ማለት የሮማ ካቶሊካዊትና ኦርቶዶክስ ክርስቲያን ምዕመናን መቀመጫ ሆናለች። ዛሬ የሁለቱ ሃይማኖቶች አባቶች በአንድነት መገናኘታቸው የብዙዎችን ስሜት ነቅቷል። መጻኢው ጊዜ ሁለቱ ሃይማኖቶች ውህደት የሚያደርጉበት ጅማሮ ነው ሲሉም ይናገራሉ። ሁለቱ የአብያተ ክርስቲያናት ሁለት ከመሆን አንድ ወደ መሆን እየመጡ ነው የሚለው ስሜት የተሻለ ነው። ይህ ነው የምናምነው፣ እኔም በበኩሌ ያ ነው እምነቴ ነው ያሉት አስተያየት ሰጪው አባ ቪሳሪዮን የሮማው ፓፓ እና የቁስጥንጥንያው ፓትርያርክ በርቶሎሜዎስ የቅዱስ እንድሪያስን ቀን ባከበሩበት በመንበር ፓትርያርክ ቅዱስ ጊዮርጊስ ካቴድራል በድቁና የሚያገለግሉ አባት ናቸው። በሁለቱ እምነቶች መካከል ልዩነት መኖሩን ያምናሉ። የቀኖና ብቻ ሳይሆን የዶግማም ይላሉ። ለብዙ ሺህ ዓመታት በሮማው ካቶሊካዊት ሊቀ ጳጳስና በኦርቶዶክስ ፓትርያርክ መካከል ግንኙነት እንዳልነበረ ይታወቃል። ያ ልዩነት ግን የዛሬ ሐምሳ ዓመት ኢየሩሳሌም ላይ አክትሟል። ያም የሮማው ርዕሰ ሊቃነ ጳጳሳት አባ ጳውሎስ ስድስተኛ ከመጀመሪያው የቁስጥንጥንያ ፓትርያርክ ብፁዕ አቡነ አቴናጎራስ ጋር የተገናኙበት ወቅት መሆኑ ነው። ከዚያን ጊዜ ጀምሮ ሁለቱም በመልእክተኞቻቸው አማካኝነት ይገናኙ እንደነበር ተመዝግቧል። በሁለቱ መካከል የቀኖናም ሆነ የዶግማ ልዩነት መኖሩን ያልካዱት ዲያቆኑ አባ ቪሳሪዮ ሰዎች በግል ስሜታቸው በመገፋት ልዩነቱን ያጎሉታል እንጂ ግንኙነት እንዲቀጥል ፍላጎት አለ ይላሉ እኔ ነኝ ልክ አንተ ተሳስተሃል የሚል የእኔ እበልጥ የእኔ እበልጥ ስሜት አለ ይህም የሚመጣው የራስን አስተሳሰብ ብቻ ትክክል አድርጎ ከመነሳት ነው ይሄ ግን በተለይ በመካከለኛው መሥራቅ ክርስቲያኖች እየተሳደዱ ባሉበት በአሁኑ በሃያ በአንደኛው መቶ ክፍለ ዘመን በጣም አስቸጋሪ ትክክልም ያልሆነ ይመስለኛል ነው ያሉት ዲያቆኑ ቪሳሪዮን ቀሲስ ካንግሊየር ግን አንድነት እንደሚመጣ ተስፋ ያደርጋሉ ይፈልጋሉ ዳሩ ግን ብዙ የሥነ መለኮት ጥያቄዎች መልስ ማግኘት አለባቸው ይላሉ ቄስ ካንጋሪዮን አንዳንዶች እዚያው እስታምቡል ውስጥ ይህንኑ ጉዳይ ግምት ውስጥ በማስገባት እየተወያዩ መሆናቸውን ተናግረዋል። በመጀመሪያ ደረጃ ሁላችንም ክርስቲያኖች ነን። ስለዚህ ይሄ አሁን የሁለቱ አባቶች ግንኙነት ተስፋ ሰጪ ነው ነው ያሉት ቄሱ ካንግሊየር። የተባበሩት መንግስታት ድርጅት መስሪያ ቤቶች የሶማሊያ መንግስትና የሶማሌ ጋዜጠኞች ማህበር የሳንሱር ችግርና የሀገሪቱ ጋዜጠኞች ላይ የተጋረጠውን የጥቃት ስጋት ለማስወገድ በህብረት እየሰሩ ናቸው። አብዱላዚዝ ቢሎ ከሞቃዲሾ የላከውን ዘገባ ትዝታ በላቸው ታቀርባለች። በዚህ ዓመት ብቻ በሶማሊያ ሶስት ጋዜጠኞች ተገለዋል። ሶስት ሌሎች ደግሞ ተደብድበው ክፉኛ ቆስለዋል። አሁን በመጨረሻ ጥቃት የደረሰበት የቴሌቪዥን ጋዜጠኛ አብዱራዚቅ ኢልሚ ይባላል። ማንነቱ ያልታወቀ መሳሪያ ታጣቂ ሞቃዲሾ በሚገኘው ቤቱ በራፍ ላይ በቅርበት በጥይት መታው። ከባድ የመቁሰል አደጋ ቢደርስበትም በሕይወት ተርፏል። መንግስት፣ ስለ ጋዜጠኞች ደህንነት መነጋገር መጀመር አለብን ይላል። ሙስጠፋ ዳሎ የሶማሊያ ማስታወቂያ ሚኒስትር ናቸው። እንደምታውቁት ሁሉ ሶማሊያ ሰላማዊ አገር ለመሆን እርምጃ እየወሰደች ነው። ስለዚህ እንደዚህ ያሉ ከህግ በላይ ስለሚሆኑ ወንጀሎች፣ ስለ ሶማሊያ ጋዜጠኞች ደህንነት የእያንዳንዱ አገር ልማትና እድገት የመገናኛ ብዙሀን ነጻነት ላይ እንደሚመረኮዝ ሁሉ በሶማሊያ ስለ መገናኛ ብዙሀን አስፈላጊነትም መነጋገር አለብን። የሶማሊያ ጋዜጠኞች ስለ ደህንነታቸው አሳሳቢነት ቁልፍ ከሆኑ መስሪያ ቤቶችና ተቋማት ኃላፊዎች ጋር ሲወያዩ ቆይተዋል። በዚህኛው ጉባኤ የተባበሩት መንግስታት ድርጅት፣ የሶማሌ መንግስት፣ የሶማሌ ጋዜጠኞች ማህበር ተወካዮች በጋራ የአገሪቱ መገናኛ ብዙሀን ላይ ስለተጋረጠው አደጋ ተወያይተዋል። የመንግስታቱ ድርጅት ተወካይ ካሳንድራ ኔልሰን ሶማሊያ የጋዜጠኞች ሕይወት በብዛት ከሚቀጠፍባቸው አስር የዓለም አገሮች አንዷ ናት ብለዋል። በሶማሊያ ትልቅ እምርታ ብናይም አሁንም ጋዜጠኞች ይገደላሉ፣ ይታሰራሉ፣ በዘፈቀደ ይዋከባሉ። ይህንን ነው በጋራ ለመወያየት እዚህ የተገኘ ነው ነው ያሉት። የሶማሊያ ጋዜጠኞች ማህበር ተወካዩ ሙሐመድ ኢብራሂም የቡድኑን ስጋት ዘርዝሯል። ኢምኒቲ ጥቃት አድራሾቹ በሕግ ስለማይጠየቁ እድሉን በመጠቀም ጋዜጠኞች ላይ ጥቃትና ግድያው ቀጥሏል። ስለዚህ ይህ ጉባኤ በዋናነት የጋዜጠኞችን ደህንነትና በሰላም ለመስራት መቻል እንዲሁም የአገሪቱን በነጻነት ራስን የመግለጽ መብት ሁኔታን ይመለከታል። ከዚህም በተጨማሪ ጋዜጠኞቹ አወዛጋቢ የሆነውና በሶማሊያ ፓርላማ ይጸድቃል ተብሎ የሚገመተው የመገናኛ ብዙኃን ህግ ላይ ተከራክረዋል። ጋዜጠኞቹ ላለፉት በርካታ ወራት የፕሬስ ነጻነትን ይገድባል ስለሚሏቸው አንዳንድ የሰነዱ አንቀጾች ስጋታቸውን ሲገልጹና ሰነዱ ስለ እነርሱም ደህንነት ምንም እንደማይጠቅስ ሲጠቁሙ ቆይተዋል። የተባበሩት መንግስታት ድርጅት የባህልና የትምህርት መስሪያ ቤት የዩኔስኮ የምስራቅ አፍሪቃ ተወካይ ጃኮ ዱ ቱት የመገናኛ ብዙኃን ህጉን በተመለከተ የጋዜጠኞቹን ስጋት ይጋራሉ። ጋዜጠኞች በዓለም ህብረተሰብ ውስጥ በጣም ጠቃሚ ስፍራ አላቸው። ምክንያቱም እነርሱ መረጃ ካላቀረቡልን በስተቀር ሀቅ ላይ የተመረኮዘ ውሳኔ መስጠት አይቻልንም። የሶማሊያ ጋዜጠኞች እነርሱ ላይ ከሚደርሰው ጥቃት በተጨማሪ የመንግስት ሳንሱር አለባቸው። የሶማሊያ መንግስት በቅርቡ በሶማሌ ህዝብ መካከል ጠብ ቀሰቀሱ ተብለው የተከሰሱ ሁለት የግል ራዲዮዎችን ዘግቷል። በአገሪቱ ዙሪያ አያሌ ጋዜጠኞች እስር ቤት ይገኛሉ። በሰሜናዊ ሶማሊያ ነጻነቷን ባወጀችው ሶማሌላንድ ባለስልጣናት የመገናኛ ብዙሀን ላይ ቁጥጥራቸውን በማጠናከር የታወቁ ጋዜጦችን ዘግተው ጋዜጠኞችና ዋና አዘጋጆችን አስረዋል። አድማጮች ፕሮግራማችን በ25ና በ31 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። ከእናንተ ከአድማጮች አስተያየቶች ይደርሱናል በየጊዜው ስልካችንን አስታውሼ ወደ እናንተ አስተያየት ይሄዳለሁ። 202 205 9942 የውስጥ መስመር 14 ነው። ዳውሉልን አሁን ግን ከደወላችሁና ከላካችኋቸው ውስጥ እነዚህ እንሰማለን። ጤና ያስጥልኝ። ቪዎች እንደምናችሁ። በአርብ የሚሸጥ ፕሮግራማችሁ ከታንዛኒያ ስለሚመለሱ አንድ የኢትዮጵያ ኤምባሲ ተወካይ ነኝ ያሉ መለስ አለም የሚባሉ ከሰለሞን ጋር ያደረጉትን ውይይት ተከታተያለሁ። ግን የተናገሩት ነገር ጭራሽ ከእውነት የራቀ ነው። አንድም በፖለቲካ አመለካከቱ የታሰረ ወይም የሚሰደድ የለም የሚሉት የኢትዮጵያን እስር ቤቶች ያጣበቁት በፖለቲካ አመለካከታቸው የታሰሩ ሰዎች አይደሉምን? ፍርዱን ለራሳቸው ለአቶ መለስ አለም እና ለአድማጭ ተዋለሁ። ሊያው እጅግ የሚያሳዝነኝ ኬንያ ለበርካታ አመታት ኖሬያለሁ የተለያዩ ሰዎች የሆነ አባላት ናቸው እየተባሉ ከኬንያ መንግስት ጋር ተመሳጥረው እየታፈኑ እየሄዱ ደብዛቸው የጠፋው በፖለቲካ አመለካከታቸው ነው እንጂ በሌላ በምን ሊሆን ይችላል? ለአሜሪካ ድምጽ ሬዲዮ ውድ አድማጮች፣ መቼ ነው የሚቆመው? በተስፋ እንጀራ ባህር ተሻገረ፣ ለሞት እጅም ሰጥቶ በበረሃም ቀረ። አውጥቼም አውርጄ ውስጤ ተሰበረ፣ አዘንኩኝ፣ ተከስኩኝ፣ አንጀቴ ማረረ የስደቱን ክፋት ማታ ነግረዋቸው ጠዋት ይታያሉ ለሞት ተሰልፈው፣ ጠዋት ይታያሉ ለሞት ተሰልፈው። ጊዜው እኮ ከፋ ወገን አጣ ተስፋ፣ ያስኮብላዩ ተንኮ ሊሆን በደ ዝርፊያው፣ የአካል ብልት ስርቆት ማንዣበብ ያሞራው፣ ገንዘብ አብጡ ብሎ ሰቆቃው ግድያው፣ እስቲ እንጠየቅ መቼ ነው የሚቆመው? እስቲ እንጠየቅ መቼ ነው የሚቆመው? እስቲ እንጠየቅ መቼ ነው የሚቆመው? ግዴ መሀሪ ገብረ ማርያም ነኝ ከአትላንታ ጆርጂያ። አመሰግናለሁ። ሄሎ ቢሆን እንዴት ናችሁ? እኔ አሁን ተደፈረች ለተባለ በዜና ስለሰማኝ ነው። ልጅቷ በጣም ታሳዝናለች። በኢትዮጵያ የተለመደ ነው የሶስት አመታት የሰባ አመት ሽማግሌ የስድስት አመታት የአምሳ አመት ሽማግሌ እየደፈረ ምንም ምስል ግፋግል ሀያ አመት ወአስራ አምስት አመት ወአስር አመት ነው ምንም ነገር መቀጣጫ ያገኝት ነገር የለም። መንግስትን ያማግን ሞት ይፈረድበታል እግሜ ልክም እስራት ይታሰራል። ግን የኢትዮጵያ መንግስት ወንድም ያደረጉትም ምን ይሁን ምን ያህል አይቆነጠጣቸውም። አሁንም ገና ማስጠንቀቂያና ገና አድርጎ አንድ መጠቃቂያ ማድረግ አለበት። ይህንን ለማለት ነው። አመሰግናለሁ ቪኦኤ። ሰላምታዬን በማስቀደም በአስራ አንድ ሰላሳ አስራ አራት እሁድ በመስተዋት ፕሮግራም ያቀረባችሁት ባህና ላላ አንጎላ ላይ የተፈጸመውን ኢ ሰብአዊ ድርጊት የመረረ ሀዘን ጥርት ባለ ሁኔታ እውነታውን በማቅረባችሁ እያመሰገንኩ ለአቶ ላላንጎና ቤተሰቡ እግዚአብሔር ያጽናቸው። የልጃቸውንም ደም ፈጣሪ በቀለላቸው ህግም ካለ ህጉን ያሳያቸው። ላለው ቢዎች ሀገራችን ውስጥ ብዙ በደሎች፣ እጅግ አስከፊ አሳዛኝ የህዝብ የቀን የቀን ጩኸት፣ ለቅሶ፣ አቤቱታ ስላለ ህዝቡ አፉን ተሸብቦ የሚደርስበትን አደጋ ለመናገር አቅቶት የድረሱልኝ ጥሪ እያሰማ በመሆኑ ይህንን የህዝብ አቤቱታ ጩኸት እውነታውን አሳውቁለት፣ አሳዩት፣ አስመስክሩለት። አመሰግናለሁ። አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን እንድትልኩ እንጋብዛለን። አሁን ሰዓታችን ተጋምሷል። እንደውም ከመጋመስም አልፏል። የስፖርት ክፍለ ጊዜ ነው። ተረኛው አዘጋጅና አቅራቢ ሰሎሞን ክፍላይ እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ። ሰላሳ ሁለተኛው የፔፕሲ አዲስ አበባ ጃንሜዳ አገር አቋራጭ ሩጫ ውድድር ትላንት ተካሂዷል። በእግር ኳስ የግብፁ አልአህሊና የኮትዲቯሩ ሴዌ ስፖርት ለአፍሪካ እግር ኳስ ኮንፌዴሬሽን ዋንጫ ፍጻሜ ደርሰዋል። ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብራችሁን ቆዩ። በ1500 ሜትር ሁለቴ የኦሎምፒክ ሻምፒዮኑ ሴባስቲያን ኮ የዓለም አቀፉ አትሌቲክስ ፌዴሬሽን ዋና ፕሬዚደንት ለመሆን እወዳደራለሁ ብለዋል። ኮ እንደ አውሮፓውያን ዘመን አቆጣጠር ከ207 ዓ.ም ጀምሮ ፌዴሬሽኑን በምክትል ፕሬዚደንትነት እያገለገሉ ናቸው። ሎርድ ኮ ከፍተኛ አድናቆት ያገኘውን የ2012ቱን የለንደን ኦሎምፒክ በማዘጋጀት ይታወቃሉ። ከተመረጡ ላለፉት 16 ዓመታት ፌዴሬሽኑን የመሩትን የሰማንያ ዓመቱን ሴኔጋላዊ ላሚን ዲያክን ይተካሉ ማለት ነው። በመካከለኛው ርቀት ዝናን ያተረፉት የ58 ዓመቱ ሴባስቲያን ኮ በ1980 እና 84 ኦሎምፒክ የወርቅ ሜዳሊያ ተሸላሚ ናቸው። በ1980 እና 84 በ800 ሜትርም የብር ሜዳሊያ ተሸላሚ ሲሆኑ 11 ጊዜ የዓለም ክብረ ወሰኖችን አሻሽለዋል። በፖለቲካው መስክ በእንግሊዝ ፓርላማ የቀድሞ የወግ አጥባቂ ፓርቲው አባል ሴባስቲያን ኮ የወቅቱን የለንደን ከንቲባ ቦሪስ ጆንሰንን ለመተካት እንደማይወዳደሩ ግን ግልጽ አድርገዋል ተብሏል። ለዓለም አቀፉ አትሌቲክስ ፌዴሬሽን ፕሬዚደንትነት በቅርብ የሚቀናቀኗቸው በምርኩዝ ዝላይ ሻምፒዮኑ የኡክሬኑ ሴርጌይ ቡብካ ብቻ ናቸው። ውጤቱን እንከታተላለን። በዚሁ ለሌላ የአትሌቲክስ ስፖርት ዜና በቀጥታ ወደ አዲስ አበባ እወስዳችኋለሁ። ከዛኝ ጽዮ መስቀል ትላንት የተካሄደውን ሰላሳ ሁለተኛውን የፔፕሲ አዲስ አበባ ጃንሜዳ አገር አቋራጭ ሩጫ ውድድር ተከታትሏል። አመሰግናለሁ ሰለሞን። በሰላሳ ሁለተኛው የፔፕሲ አዲስ አበባ ጃንሜዳ አገር አቋራጭ ሩጫ በአዋቂ ወንዶችና አዋቂ ሴቶች የመከላከያው ሙክታር ኢድሪስና የማረሚያ ቤቶቿ አበሩ ከበደ አሸናፊ ሆነዋል። በትናንትናው አመታዊ ጃንሜዳ አገር አቋራጭ አትሌት ሙክታር ኢድሪስ ያሸነፈው በአስራ ሁለት ኪሎ ሜትር ሲሆን አትሌት አበሩ ከበደ ደግሞ በስምንት ኪሎ ሜትር ነው። በማራቶኑ ሩጫ የምትታወቀውን አበሩን ተከትለው ሁለተኛና ሶስተኛ በመውጣት የፈጸሙት የመከላከያና የፌዴራል ፖሊስ ስፖርት ክለብ አትሌቶች ገበያ ነሽ አየለና አስካል አልማየው ናቸው። ውድድሩ ምን ያህል ፈትኖሻል ብዬ ላቀረብ ኩላት አበሩ ስትመልስ እኔ ዛሬም እንደ ወትሮው ገና ወደ ውድድሩ ስመጣ ከቤት ስነሳ ጀምሮ አሸንፋለሁ ብዬ ነው የመጣሁት። አሸንፍ ያለሁ በፉክክሩም አልተቸገርኩም፣ ውድድሩም አልከበደኝም ብላለች። የወደፊት እቅድሽስ ላልኳት የሚከተለውን ተናግራለች። ር ነው እኔ መረት ምፈልገው ያው ደስ ይላል፣ ለሀገር ስትሮጥ ባንዲራ ስትለብስ በጣም ደስ ይላል። ምንድነው እቅድሽ ወደፊት? ስንት ጊዜ ምን ያህሉ በየትኛው አለም አቀፍ ውድድሮች አ ተዘጋጀ አሁን እኔ መራቶን ነው በብዛት እኔ መራቶን ነው ለምሳሌ ቴንሽን አለ የአለም ሻምፒዮና አለም ሻምፒዮና ቤጂንግ እግዚአብሔር ከፈቀደኝ በሱ ሰአቱን ካመጣሁት ሮጣለሁ ብዬ ነው ያሰብኩት ያለ በወንዶች አስራ ሁለት ኪሎ ሜትር ኪሎ ሜትር ብቻ ነው ከሌሎቹ ጋር የሮጠው ቀሪውን አስር ኪሎ ሜትር ተከታዮቹን በርቀት ቀድሞ እንዳስከተለ በዛው ጨርሶ አሸናፊነቱን አረጋግጧል ሙክታር ባለፈው ሳምንት ስፔን ውስጥ በተደረገ የዘጠኝ ነጥብ ስምንት ኪሎ ሜትር ሀገር አቋራጭ ከክለብ አጋሩ ኢማና መርጊያ ጋር በእኩል ሰዓት ፈጽመው የሙክታር ሁለተኝነት ተለይቶ የታወቀው በፎቶ ፊኒሽ መሳሪያ ታይቶ እንደነበር ይታወሳል። አትሌት በላይ አሰፋና አትሌት ገመቹ ኢዴ ሁለቱም የፌዴራል ፖሊስ አትሌቶች ናቸው። ሙክታርን ተከትለው ሁለተኛና ሶስተኛ ሆነው ፈጽመዋል። በአጭር ጊዜ ውስጥ ወደ ዝነኝነቱ የተደባለቀው አትሌት በላይ አሰፋ ቀጣይ ውድድሮቹ በምን ርቀትና የት እንደሆነም ጠይቄው። እንግዲህ ወደፊት እንደ ተታላቆቹ አትሌቶች እኔም በደምብ ተዘጋጀ ለሀገሬም ለክለቤም በደንብ ተዘጋጀ መለወጥ አለብኝ ብዬ አላሜ ነው። ዋናው የምትወዳደረው ያው ማራቶን ነው እየሰራሁ ያለሁት በማራቶንና ሀያ አንድ ሁለቱ ላይ ነው እየሰራሁ ያለሁት ሁለቱ ላይ ዝግጅ በጣም ዝግጅት እያደረኩ ነው የምሰራው ትሬኒንግ ደግሞ ተታላቆቹ አትሌቶች ጋር እነ ፀጌ ከበደ እና አየለ አብሽሮ እና በራ ኩማ የምሰራው ትሬኒንግ በጣም ከነሱ ጋር ነው ትልቅ ሰልጣኞች ናቸው። ኮምፓኒ ጋር የሚሰራው በጣም ሀት ተደንጎ የምንሰራ በወጣት ሴቶች ስድስት ኪሎ ሜትር እና በወጣት ወንዶች ስምንት ኪሎ ሜትርም በታየው እላ አስጨራሽ ፉክክር ተስፋ የተጣለባቸውን በርካታ የወደፊት ተተኪዎችን ለማየት ተችሏል። ከዋናው ስፖንሰር አድራጊ ጋር በትብብር በተዘጋጀው በአዲስ አበባው ሀገር አቋራጭ ሩጫ ላይ ከክለቦች ከትምህርት ቤቶች ከክፍለ ከተሞችና ከግል የተውጣጡ አንድ ሺ ስልሳ አትሌቶች በአራት የመወዳደሪያ ርቀቶች ተካፋይ ሆነዋል። ከዚህ ጽዮን መስቀልን እናመሰግናለሁ በዚሁ ወደ እግር ኳስ ስፖርት ዜና እናልፋለን። ላለፉት ሰባት ወራት በተለያዩ የአፍሪካ ክለቦች መካከል ሲካሄድ የቆየው የአፍሪካ ኮንፌዴሬሽን ዋንጫ ፍልሚያ ወደ መጨረሻው ምዕራፍ ላይ ደርሷል። የማጣሪያውን ሂደት በጥንካሬ ተቋቁመው ለፍጻሜ የደረሱት የኮትዲቯሩ ሴዌይ ስፖርት አቢጃንና የግብፁ አልአህሊ ናቸው። ባሳለፍነው ሳምንት መጨረሻ አቢጃን ላይ የመጀመሪያ ጨዋታቸውን አድርገው ሴዌ ስፖርት አልአህሊን ሁለት ለአንድ ማሸነፉ ተዘግቧል። በመጪው ቅዳሜ ካይሮ ላይ የመልሱን ጨዋታ አድርገው በነጥብ ብልጫ ያገኘው ቡድን የአፍሪካ ኮንፌዴሬሽን ዋንጫና የገንዘብ ሽልማት ያገኛል። አልአህሊ ከሜዳው ውጪ አንድ ጎል ማግባቱን ተከትሎ ካይሮ ላይ በሚያደርገው የመልስ ግጥሚያ የተሻለ ዕድል ይኖረዋል የሚል አስተያየት ይሰነዘራል። ከአፍሪካ ወደ አውሮፓ ስንሸጋገር አስራ ሦስተኛው ሳምንት ጨዋታ ተፋፍሞ መቀጠሉን እናገኛለን። በእንግሊዙ ፕሪምየር ሊግ ማንቸስተር ሲቲ ማንቸስተር ዩናይትድና አርሰናል ድል ሲቀናቸው መሪው ቼልሲ ከሰንደርላንድ ጋር ያለ ግብ በመለያየቱ ነጥብ ጥሏል። በሦስት ተከታታይ ጨዋታ ማሸነፍ የቻለው ማንቸስተር ዩናይትድ ሃል ሲቲን ሦስት ለባዶ ረጥቷል። ቫን ፐርሲ በግራ እግሩ ያገባት ግሩም ጎል መብረቅ ተብላለታለች። ስሞሊንግና ሩኒም አንዳንድ አስቆጥረዋል። ማንቸስተር ሲቲ ደግሞ ሳውስሃምተንን ሦስት ለዜሮ ማሸነፉ ተደናቂ አድርጎታል። እስከ ረፍት ባዶ ለባዶ ነበሩ፣ አጫዋታቸውም ተመጣጣኝ መስሎ ቆይቷል። ከረፍት መልስ ግን በ51ኛው ደቂቃ ያያ ቱሬ የመጀመሪያውን ካስቆጠረ በኋላ የማንቸስተር ሲቲ የበላይነት እየተጠናከረ መጣ። በ81ኛውና በ88ኛው ደቂቃ ላይ ሁለት ታክሎ ሦስት ለባዶ አብቅቷል። ሻምፒዮንነታችንን ለማስጠበቅ የተቻለንን ሁሉ እናደርጋለን። ቼልሲም አያመልጠንም ሲሉ አሰልጣኙ ተናግረዋል። አርሰናል ዌስት ብሮምዊችን አንድ ለባዶ ቢረታም የአርሰናል ደጋፊዎች ግን በአሰልጣኙ በቬንገር ቆይታ አልተደሰቱም። ሌሎች ጨዋታዎችም ተካሂደዋል። አሁንም ቼልሲ በሰላሳ ሦስት የደረጃ ሰንጠረዡን ይመራል። ማንቸስተር ሲቲ አንድ እርምጃ ወደፊት ብሎ በሃያ ሰባት ሁለተኛነቱን ሲረከብ ሳውሳምተን ወደ ኋላ ወርዶ በ26 ሦስተኛ ሆኗል። በስፔን ላሊጋ መሪው ሪያል ማድሪድ በ33 ነጥብ አንደኛ ነው። ባርሴሎናና አትሌቲኮ ማድሪድ በ31ና በ29 ሁለተኛና ሦስተኛ ናቸው። በመጨረሻም ቢሲክሌት የኤርትራና የአፍሪካ ቁጥር አንዱ ቢሲክሌተኛ መክስብ ደበሳይ በአህጉሪቱ ሌሎች ግሩም ጋላቢዎች የሩዋንዳ ስፖርተኞች ናቸው ይላል። ደበሳይ የሚወዳደረው ባይክ ኤድ ለተባለ ዋና መቀመጫውን ጀርመን አገር ላደረገ ቲም ሲሆን በቱር ሩዋንዳ የተራራ ግልቢያውን ከባዱን የውድድር ክፍል አሸንፏል። ደበሳይ በቱር ሩዋንዳ አንዱን ክፍል ብቻ ቢያሸንፍም በዓመቱ የአፍሪካ የጎዳና ሻምፒዮና ውድድሮች የቀናው በመሆኑ ወደፊት በቱር ደ ፍራንስ ተካፍሎ የመጀመሪያው ኤርትራዊ ለመሆን አልሟል። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት ያገኛቸዋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላሉ። ውድ አድማጮች አብራችሁ እንድትቆዩ እንጋብዛለን። ቀጣዩ በሰሎሞን አባተ ተዘጋጅቶ የሚቀርበው የጤና ፕሮግራም ነው። ዛሬ ህዳር 22 የዓለም ኤድስ ቀን ነው፣ ወይም በሌላ አባባል ዓለም ጸረ ኤድስ ትግሉን ቆም ብሎ የሚያስተውልበት የሚገኝበትን ቦታ የሚገመግምበት መጪውን አካሄዱን የሚተልምበት ዕለት ነው። ኤች አይ ቪ ኤድስ በጤና ችግርነት ታውቆና ዓለም አቀፍ ወረርሽኝ መሆኑ ተረጋግጦ የሰው ልጅ የተባበረ ትግሉን ከጀመረ ወደ 40 ዓመታት ለሚጠጋ ጊዜ እየዘለቀ መሆኑ ነው እንግዲህ የዓለም የጤና ድርጅት ደብሊዩ ኤችኦ ባለፈው ሳምንት ባወጣው መረጃ መሰረት ዛሬ በዓለም ዙሪያ ቁጥሩ ከ35 ሚሊዮን በላይ ሰው ኤች አይቪ በደም ውስጥ አለ። በዓለም ዙሪያ ከ30 ከሰላሳ ይቅርታ ከሰላሳ ዓመታት በዘለቀ ጊዜ ውስጥ ወደ አርባ ሚሊዮን ሰው በኤድስና ከኤች አይቪ ጋር በተያያዙ ምክንያቶች ይወጡ አልፏል። በአውሮፓውያኑ አቆጣጠር በ 2013 ዓ.ም መጨረሻ በኢትዮጵያ በ2006 ዓ.ም መጀመሪያ አካባቢ በወጣ መረጃ መሰረት ከሰሃራ በስተደቡብ ባለው አፍሪካ ኤችአይቪ በደም ውስጥ የሚገኝ ሰው ቁጥር በአማካኝ ወደ 25 ሚሊዮን ይሆናል። ይህ እጅግ የሰፋ ቁጥር የሚያሳየው ደግሞ ክልሉ ምን ያህል በኤች አይቪ ኤድስ እንደተጎዳ ነው። በዚያ ላይ በዓለም ዙሪያ ከሚከሰተው ለኤች አይቪ በአዲስ ሁኔታ የመጋለጥ አጋጣሚ ከሰባ ከመቶ በላይ የሚሆነው የሚደርሰውም በዚሁ የጥቁሩ አፍሪካ ክልል ውስጥ ነው። ምንም እንኳ ዛሬም ቢሆን ኤች አይቪን ከሰውነት ውስጥ ሊያጠፋ የሚችል ሕክምና ወይም የመከላከያ ክትባት ባይኖሩም አሁን ስራ ላይ ያሉት ጸረ ኤች አይቪ ኤድስ መድኃኒቶች ኤድስን በማቆምና ሰው መደበኛ ህይወቱን በጤናማና በተሳካ ሁኔታ እንዲሁም በተዋጣ መንገድ መምራት እንዲችል እያደረጉ ነው። ባለፈው የአውሮፓውያን ዓመት በዓለም ዙሪያ 12.9 ሚሊዮን ሰው የእነዚህ መድኃኒቶች ተጠቃሚ ሆኗል። የህፃናት አገልግሎት ግን በተለይ በባለመካከለኛና አነስተኛ ገቢ ሀገሮች ውስጥ አሁንም ደካማ መሆኑን የዓለም የጤና ድርጅት አመልክቷል። ጸረ ኤችአይቪ ሕክምናን በተመለከተ በእነዚህ ሀገሮች ውስጥ አገልግሎት የሚያገኘው አዋቂ ኤችአይቪ በደማቸው ውስጥ ካለ ሰዎች ከሶስቱ አንዱ ሲሆን ከህፃናቱ መካከል ግን ከአራቱ አንዱ ነው ህክምና የሚያገኘው። ይህ የዓለም የጤና ድርጅት መግለጫ ነው። ለማንኛውም ኤች አይቪ ኤድስ ለሰው ልጅ ብርቱ አደጋ በነበረባቸው በሺ ዘጠኝ መቶ ሰባዎቹ ዓመታት በኢትዮጵያ አቆጣጠር መጨረሻና በሺ ዘጠኝ መቶ ሰማንያዎቹ መጀመሪያ አንድም ጸረ ኤችአይቪ ኤድስ መድኃኒት አልነበርም። ለሰው ልጅ ብርቱ ጥረት ለሳይንሱ ዓለምም ትግል ምስጋና ይግባና ዛሬ ግን ከሰላሳ በላይ መድኃኒቶች ወጥተው አገልግሎት እየሰጡ ነው። ዋናው ነገር ዛሬ መመርመርና ራስን ማወቅ ነው። ያ የድሮ ኤችአይቪ ቢገኝ ቢገኝብኝስ የሚል ስጋት ዛሬም ቢኖርም ግን የዚያን ጊዜውን ያህል የከበደ እንዳልሆነ መቼም ግልጽ ነው። ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ በየዓመቱ በሚያዘጋጀው የማግለልና አድሎ መጠን መለኪያ ስብሰባ ወይም ጉባኤ ላይ በቅርቡ ተገኝተው የነበሩ አንድ ኬንያዊ ተሳታፊ የመመርመርና ራስን የመግለጽ ችግር ዛሬም መኖሩን ተናግረዋል። ኬንያ ውስጥ ኤች አይ ቪ በደማቸው ውስጥ መኖሩን የማይናገሩ እናቶች ዛሬም ዛሬም አሉ። በሌላ በኩል ደግሞ የመድኃኒት መኖር የፈጠረው ቸልተኝነት አለ ሲሉ የጤና ባለሙያዎች ይናገራሉ። ሰዎች መድኃኒት እየወሰዱ መኖር ችለዋል እኮ እኔስ ምን ይመጣብኛል የማለት አይነት በዚህ ምክንያት ይላሉ። የዩናይትድ ስቴትሱ የሰውነት መቆጣትና የተላላፊ በሽታዎች ብሔራዊ ኢንስቲትዩት ዳይሬክተር ዶክተር አንቶኒ ፋውቺ ክትባት መሰራት አለበት። የመተላለፉ መጠን እንዲህ ዝቅተኛ በሆነበትና ቁጥሮችም የሚነግሩን በጎ ዜና በሆነበት እንዳሁኑ ባለው ጊዜ ነው ተጠናክረን መነሳት ያለብን። የኤድስን ወረርሽኝ ዘላቂ በሆነ ሁኔታ ለመቆጣጠርና ለማጥፋት አሁን መደረግ ያለበት ክትባት መስራት ነው። ኤች አይ ቪ ኤድስን የመከላከል የማማከርና የመከላከል የመቆጣጠር ስራው ተጠናክሮ ከቀጠለና ካደገ ኤድስ በመጪዎቹ 15 ዓመታት ውስጥ ጨርሶ የሰው ልጅ ችግር ወደማይሆንበት ደረጃ ይደርሳል ብሏል የተባበሩት መንግስታት ድርጅት። ከዓለም አቀፉ የተቀናጀ ጥረት በላይ ግን ሀገሮች በተናጠል በየራሳቸው የሚያደርጓቸው ጥረቶች ናቸው ለሰው ልጅ መድህኑ። አመቱን ሙሉ ዕለት በዕለት እየተሠራ ካለው ጸረ ኤድስና ጸረ ኤች አይቪ ጥረት በተጨማሪ ተዋንያን በያሉበት ሆነው የዘርፈ ብዙውን ምላሻቸውን ጥረት ህዳር 22 ይገመግማሉ። ኤድስ እንደ ወላፈን ይጋረፍ ከነበረባቸው የሰማንያዎቹና የዘጠናዎቹ አመታት ዓመታት የመሸማቀቅ ዘመን ኢትዮጵያ ዛሬ በተሻለ ሁኔታ እፎይታን ያገኘች ቢመስልም ስጋቷ ግን አሁንም እንዳየለ ነው። የዘንድሮው የዓለም ኤድስ ቀን የኢትዮጵያ ሥነ ሥርዓት ማዕከል የነበረችው ጋምቤላ ነች። ለምን ጋምቤላ? አቶ ካን ጋትሏክ የጋምቤላ ክልላዊ መንግስት የኤች አይቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት ዋና ዳይሬክተር ማምሻውን ለቪኦኤ ተናግረዋል። በዋናነት ይህን ካምፔን በጋምቤላ ክልል በዓሉ እንዲከበር ካስደረጉት አንዱኛውና ትልቁ ምክንያት የኤች አይቪ ኤድስን በሽታን ከመከላከል አኳያ በዋናነት ፖዚቲቭ የሆኑትን ሰዎች ወደ መድኃኒት ለማስገባት ያስችል ዘንድ የጋምቤላን ክልል የኤች አይ ቪ ኤት ስርጭት ከሌላው የኢትዮጵያ ክልሎች ከፍ ባለበት ደረጃ ስለሆነ ነው። በዓሉን በጋምቤላ ይታሰብና በርካታ ሰዎች በራሳቸው ፈቃድ ምርመራ እንዲያደርጉና ራሳቸውን አውቀ ከመድኃኒት ጋር ሊንክ እንዲደረግና የመድኃኒት ሊንኬጅ ደግሞ ፓርት ኦፍ ፕሪቬንሽን ስለሆነ ይሄ መከላከሉ ክፍል ነው፣ አካል ነው። አቶ ካን ስንት ነው? በነገራችን ላይ አሁን ያለው የጋምቤላ የስርጭት መጠን በዘንድሮ እለት ወደ አምስት ነጥብ ስምንት አካባቢ ፐርሰንት ደርሷል። በሁለት ሺ ስድስት በተሰራው ስራ አጠቃላይ ሪፖርት ከተመረመሩት ሰው ቁጥር አጠቃላይ ወደ አምስት ነጥብ ስምንት ፐርሰንት ፕሬቨለንስ ያሳየናል። ከዚህም ጋር በተያያዘ ጎን ለጎን ከሶስት አመት በፊት የተሰራ ሰርቬይ ሪፖርት ነበር። ያንን ሪፖርት ወደ ስድስት ነጥብ አምስት ያሳየበት ሁኔታ ነበር። እነዚህም ቁጥሮች በምናይበት ጊዜ የፕሬቨለንስ ሁኔታ ከሌላው የሀገሪቱ ክፍል በከፍተኛ ደረጃ እንዳለ ያሳየናል ማለት ነው። ምንድን ነው ምክንያቱ ለመሆኑ እንደዚህ ከፍተኛ ሊሆን የቻለበት የጋምቤላ ከሌሎቹ አካባቢዎች ተለይቶ ዋናነት ስርጭቱ መጠን እንዲስፋፋ ካስደረጉት በርካታ መጠቀስ ያለባቸው አንኳር ነጥ አንደኛው አንፌት ነው። ሰዎች ግብረ ስጋ ግንኙነት ሲያደርጉ ኮንዶም ያለመጠቀም ሲወጣ አናሳ ነው። በዚሁ ክልል ጥንቃቄ ጎደለ የግብረ ስጋ ግንኙነት ጥንቃቄ ጎደለ ወሲብ አለ። ሁለተኛውና ትልቁ ነገር ከባህል ጋር የተያያዙ ችግሮች አሉ። የውር ስጋ ብቻ አለ። በዚሁ ክልል የውር ስጋ ብቻ አዎ። ስለዚህ እነዚህን ከመጀመሪያ የጠቀስኳቸውን ጉዳዮች በዋናነት ይጠቀሳሉ። ሌላውና ትልቁ ነገር የአኗኗር ዘይቤን የከተሜነት አይነት ስታይል ኑሮ ሰዎችን ጥንቃቄ የጎደለ ወሲብ ከመጠቀም አኳያ የባህሪ ለውጥ ከማምጣት አናሳ አር አለ የማህበረሰቡ ሌላው ነገር ከኢኮኖሚክስ ሁኔታ ጋር የተያያዘ ነው። ከደህንነት ጋር የተያያዙ ጉዳዮች ናቸው። በዋናነት በአሁኑ ሰዓት ሴቶች በቂ የሆነ ገቢ ስለሌላቸው አቶ ካን ጋትላክ እንደሚሉት ለጎጂ የህይወት ዘዬ ይጋለጣሉ። በተጨማሪ ሌሎችም ለኤች አይቪ መስፋፋት እገዛ የሚያደርጉ ሁኔታዎች እንዳሉ ይታወቃል። ጥንቃቄ የጎደለው የሰውነት መበጣት፣ የወንድ ልጆች አለመገረዝ፣ ከወሊድ ጋር የተያያዙ እክሎችና የሰለጠነ የአዋላጅ እገዛ ለማግኘት የምክርና የምርመራ አገልግሎት ተጠቃሚነት አነስተኛ መሆን፣ ክልሉ ያሉበት የጎረቤት ሀገሮች የስደተኞችና የተፈናቃዮች እንቅስቃሴዎች ሊጠቀሱ የሚችሉ ናቸው። አቶ አለሙ ነ በብሔራዊው የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የዘርፈ ብዙ ምላሽ ማስተባበሪያ ዳይሬክተር ናቸው። ኢትዮጵያ የዘንድሮውን የዓለም ኤድስ ቀን ያሰበችው ምን ይዛ ነው? ለቪኦኤ ማምሻውን ማግለጫ ሰጥተዋል። ኢትዮጵያ ዘንድሮ የዓለም ኤድስ ቀንን አስበንዋል። ነው የመታመቱን ግብ ለማሳካት ማለት ነው። በዚህ በኤች አይቪ ኤድስ ዙሪያ የሚደረጉ እንቅስቃሴዎችን በተለይም አንድን ሰው በኤች አይቪ እንዳይያዝ እንዳይገለልና እንዳይሞት የምልን መሪ ቃል መስረት ያደረገ ነው። በተለይም ደግሞ በቫይረሱ የመያዘድልን ለመከላከል የሚያስችሉ ስራዎችን በአጽሞ ሰርቶ በመስራት ላይ የታሰበ ነው። የዘንድሮ አመት በተለይ ደግሞ ዘንድሮ ለኢትዮጵያ ያከበርነው በትላንትና እለት ነበር በጋምቤላ ብሔራዊ ክልላዊ መንግስት፣ ሁለት አላማዎችን ይዞ ነው የተነሳ። አንደኛ የአለም ኤድስ ቀንን በዛ በክልል ደረጃ ያገራቀፉን ሁኔታ ማንጸባረቅ እና እንዲሁም ደግሞ በክልሉ ከቫይረሱ ስርጭት አንጻራዊ በሀገር አቀፍ ደረጃ ካለው ትንሽ ከፍ ስለሚል በዛ ክልል ውስጥ ያለውን የዘርፈ ብዙ ምላሹን ለማጠናከር እንዲረዳ እንዲሁም ደግሞ የምክርና ምርመራ አገልግሎት ዘመቻ ሳምንት እየተጀመረበት ነው። በተለይ እንደ ቅር ተይዞም የነበረ በዓሉም ምክንያት ከማድረግ ጎን በእለቱ ቢያንስ በጋምቤላ ከተማ ብቻ ከሁለት ሺህ ሰው በላይ የምክርና ምርመራ አገልግሎት እንዲያገኙ ለማስቻል የሚያስችል ሁኔታዎች ነበር የተዘጋጀና በዛ ሁኔታ ጥሩ ስራ ነበር እየሰራ ያለ ነው። በተለይ ተደራሽነት፣ ባለቤትነትና ውጤታማነት በሚል መርህ ነው። ላለፉት በተለይ በሁለት ሺ ስድስት እንዲሁም ሁለት ሺ አምስት ላይ እንቅስቃሴ ሲደረግ ነበር መሰረት በጸረ ኤች አይቪ ኤድስ ትግል ውስጥ ግንባር ቀደም ሚና እየተጫወቱ ካሉት ወገኖች ኤች አይቪ በደማቸው ውስጥ የሚገኙ ዜጎች በቀዳሚነት ይጠቀሳሉ። የኢትዮጵያ ኤች አይቪ ኤድስ በደማቸው የሚገኙ ሰዎች ማህበራት መረቦች ብሔራዊ መረብ ዋና ስራ አስኪያጅ አቶ ደረጀ አለማየሁም ማምሻውን ለቪኦኤ እንዲህ ብለዋል። የዘንድሮ የአለም ኤድስ ቀን ዋና መሪ ቃሉ ማንም ሰው በኤች አይቪ እንዳይያዝ፣ እንዳይገለል፣ እንዳይሞት ኃላፊነታችንን እንወጣ በሚለው መሪ ቃል ስር ነው የተከበረው። በሀገራችን በዓሉ የተዘጋጀው በጋምቤላ ብሔራዊ ክልላዊ መንግስት ዋና ከተማ በሆነው በጋምቤላ ከተማ ነበር። ጋምቤላ ውስጥ አንደኛ ብዙ ነዋሪዎች አሉ። ሁለተኛ የክልሉ መንግስት ወደ ከፍተኛ የሆነ የአመራር ቁርጠኝነት እንድገባ ህብረተሰቡም ደግሞ ግንዛቤ አግኝቶ ቫይረሱን ከመከላከል አንጻር ተዋጽኦ ለማድረግ ሲባል ከፍተኛ የቅስቀሳና የተለያዩ ስራዎችን በመያዝ ነበረ ዋናው ዓላማው። በዛውም ደግሞ እንግዲህ እስካሁን ድረስ በገንበላ ክልል ያለውን መቀነስ የሚቻለው ብዙ ሰውን መመርመርና ወደ ድጋፍ ማምጣት ነው። ይህን በማሰብ ዩኤን ኤድስና ሌሎችም አጋር ድርጅቶች መንግስትም፣ ገንቤላ በበዓሉ ቀን ብዙ ሰዎችን ለማስመርመር ነበረ ዋና ዓላማው። እስካሁን ድረስ በአለማችን ላይ ምናልባት አርጀንቲና በተወሰነ ሰዓት ውስጥ ብዙ ሰዎችን በማስመርመር ጂነስ ቡክ ላይ ተመዝግባለች። አንዱም ገንቤላ አካባቢ ያለውን ህዝብ በተወሰነ ሰዓት በበዓሉ ቀን አስመርምሮ ከፍተኛ የሆነ ስራ ለመስራት ታስቦ ነበር የተዘጋጀው። እና ተሳካ፣ በጣም ተሳክቷል፣ ከተጠበቀው በላይ ነው። እና ከተሰጠው ሰዓት እንደውም በተሰጠው ሰዓት በወቅቱ በነበረኝ መረጃ ሁለት ሺህ ነበር ለማስመርመር የታቀደው፣ በአንድ ሰዓት ውስጥ በሁለት ሰዓት ውስጥ ነበረ ከሶስት ሺህ የሚደርሱ ሰዎች መመርመራቸውን ነው እስካሁን ባለው። በእለቱ ራሱ በጣም ከፍተኛ የሆኑ ሰዎች ተመርምሯል። ከአርጀንቲናም በላይ ማስመርመራችንን የሚያረጋግጡ መረጃዎች ነበሩ። በወቅቱ አቶ ደረጅ አቶ ደረጀ ይመለሳሉ። እንደዚሁም አቶ ካን ጋትሉክ አቶ አለሙ አኖም የሰጡንን መግለጫዎች በሰሞኑ ዝግጅቶቻችን እየያዝን እንመለሳለን። ኤች አይቪ በደማቸው ውስጥ ያለ ዜጎች የሚገባቸውን ድጋፍና እንክብካቤ ያገኛሉ። ለዚህም መልስ ሰጥተዋል አቶ ደረጀ ወደፊት ይዣቸው እመጣለሁኝ። የዓለም የጤና ድርጅት ኤች አይቪ ኤድስ በመጪዎቹ አስራ አምስት ዓመታት ውስጥ የማጥፋት ወይም የማቆም ተስፋ እንሰንቋል። ማምሻውን ወደ ጄኔቫ ደውዬ በዓለም የጤና ድርጅት ደብሊው ኤች ኦ የኤች አይቪና የቲቢ መርሃ ግብር አስተባባሪ የሆኑትን ዶክተር ሀይል ኢየሱስ ጌታሁንን አነጋግሬ ነበር። ዋናው የአከባበሩ አላማ ወደ ዜሮ መድረስ ነው ያለውን የበሽታውን ችግር ወደ ዜሮ ለማምጣት በሚል ጥረት ላይ የተመሰረተ ሆኖ በተለይ በዚህ አመት አትኩሮ ያለው ደግሞ በተለይ በዩኤንኤድ አስተባባሪነት በከተሞች ላይ ያለውን የኤድታይፊ ችግር ለመቅረፍ ጥረት እንዲጠናከር እና ሁኔታዎች እንዲጠነክሩ የሚያደርግ አከባበር ነው የተደረገ ያለው። ከተሞች ከዓለም የሰላሳ አምስት ሚሊዮን በኤች አይቪ ከሚኖሩ ህዝቦች አንድ አራተኛውን ይዘው ይገኛሉ። በአጠቃላይ በተለይ ደግሞ በአፍሪካ ይሄ ቁጥር እስከ ግማሽ አርባ አምስት ከመቶ የሚሆኑት የኤች አይቪ ህሙማን ወይም ከኤች አይቪ ጋር የሚኖሩ ሰዎች በከተሞች አካባቢ ነው የሚኖሩት በአንዳንድ ሀገሮችም ተመሳሳይ እንደ ብራዚል እና ራሽያ ያሉትም እንደዚሁ ከባድ የሆነ ቁጥር የሚይዙ ስለሆነ የነኚህ ከተሞች ጥረት በማድረግ የኤችአይቪን ችግር ወደ ዜሮ በመቅረፍ ዜሮ የበሽተኛ ቁጥር እንዲሆን አዳዲስ በሽታው ሚይዛቸውም ቁጥር ወደ ዜሮ እንዲሆን የሚያደርግ ጥረት ላይ በመመርኮዝ ነው። ከዚህም በተጨማሪ ደግሞ እኔ የምሰራበት የዓለም ጤና ጥበቃ ድርጅትም በተለያየ አይነት መልኩ ይሄንን ችግር ሊቀርፉ የሚችሉ መመሪያዎችንና የሕክምና መስጫ ዘዴዎችን በማውጣት ነው እየተከበረ የሚገኘው። እስካሁን ካለው ስራ በ2030 ዓ ም እርስዎ እንደጠቆሙት በአውሮፓውያኑ አቆጣጠር የኤች አይ ቪ መተላለፍን ወይም የአዳዲስ አጋጣሚዎችን ቁጥር እንደዚሁም የሞቱን ቁጥር ወደ ዜሮ ለማውረድ እየተሰሩ ካሉት እንቅስቃሴዎች በተጨማሪ ክትባት ወይም ደግሞ መድኃኒት ማግኘት አስፈላጊ ነው የሚሉ ፈዋሽ መድኃኒት ማለቴ ነው የሚሉ ባለሙያዎች አሉ። የሚገኝ መስሎታል። ለመሆኑ ክትባትና መድኃኒት ትርጉማቸው ውስጥ ምንድን ነው የሚሆነው? እንግዲህ እውነት ነው። አሁን በተለይ ወደ ኋላ መለስ ብለን ባለፉት ሀያ እና ሀያ አምስት አመታት የተደረገውን እድገት በምናይበት ጊዜ በጣም በጣም በጣም አመርቂ የሆነ የመድኃኒት ግኝትና የመድኃኒት መሻሻል ለውጦች ነው በአጠቃላይ ኤች አይቪ ያሳየው። እንደ ኤች አይቪ አይነት በጣም አመርቂ የሆነ የመድኃኒት ፈጠራ እና የመድኃኒት አመራረት ሁኔታ ታይቶ አይታወቅም፣ በአለም ታሪክ ውስጥ የክትባቱ ነገር ግን እንደ መድኃኒቱ እርግጥ እኩል አላደገም። አንዳንድ እስከ አርባ ከመቶ የመከላከል ብቃት ያላቸው ክትባቶች ተገኝቷል። ግን ያ እንደው በሽታውን ከምድረ ገጽ ለማጥፋት በቂ ነው አይባልም። ሆኖም ግን በጣም ሰፊ የሆኑ የተለያዩ የምርምር ስራዎች እየተካሄዱ ስለሆነ ተስፋችንን ከፍ አድርገን ነው እንግዲህ ማሳየት ያለብን አለም ኤድስን ለማጥፋት ቆርጦ ተነስቷል። ይህንን ካወጀ ከራርሟል። ጥቂት የሚሌኒየሙ የልማት ግቦች መጠናቀቂያ ዘመንም እነሆ ቀረበ። በዚህ ትንቅንቅ ውስጥ ምዕራብ አፍሪካን እያመሰ ያለው ኢቦላ የኤች አይቪን ትኩረት እንዳይስብና ጥረቱን እንዳያደበዝዝም የሚሰጉ ብዙዎች ናቸው። ከቪኦኤ ጤና ዝግጅት ሰሎሞን አባተ ነኝ። ለዛሬ ጤና ጤና ይስጥልኝ። አድማጮች የዛሬ ሰኞ ፕሮግራም እየተጠናቀቀ ነው። ሰኞ ቆንጆ። ዛሬ ሰኞ ሳይበር መንዴ። መጀመሪያ ግን ሰሎሞንን ላመሰግነው ፈልጌ ነው ስለ ዓለም ኤድስ ቀን ዝግጅት። ጊዜ ቢኖር ደሞ ይቀጥላል። ነገ፣ ሰሞኑንም ብዙዎችን እያሳተፍን እንሄዳለን። ልክ ነው እንዳልከው። የኤድስም ትንሽ ዝማሪዎችን እናቀርባለን ወደፊት። የዛሬው ቀን ምንድነው ሙሉ ህዳር? ያው ይቅርታ ሙሉ ታህሳስ ከኤድስ ጋር ተያይዞ ነው ክንዋኔዎች ይካሄዱበታል። በተለይ የዲሴምበር ወር ማለት ነው በፈረንጆቹ የብዙ የብዙ ሰዎች ድምጽ ያካተተ ነበር እና በተለይ ጋምቤላው ደግሞ ትኩረት የሚሻ ነው ልክ ነው እንቀጥላለን አድማጮችም ይሳተፉበት ጉዳያቸው ነው የኔን ጥያቄ እንዳትመልስ ነው አሻጥር መሰለኝ ሳይበር መንደ ምንድን ነው ብዬ ጠይቄ ጠይቀው ሳይበር ማንዴ አዲሱ አለም አሁን አንድ መንደር እየሆነች አይደለም ወደ ኢንተርኔቱ ዓለም እየገባች ነው። ከትናንት በስቲያ ብላክ ፍራይዴይ ነበረ። ጥቁሩ ማለት በየገበያው እየዞርን መንገዛበት። ዛሬ በኢንተርኔት ላይ ምንም ነገር መግዛት ትችላላችሁ፣ በቅናሽ ዋጋ፣ ታላቅ ቅናሽ በኢንተርኔት የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር ከምሽቱ 3 እስካሁን አራት ሰዓት በ25ና በ31 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ሰኞ ዝግጅቱን እዚህ ላይ አብቅተዋል። ነገ ከምሽቱ አንድ እስከ አንድ ተኩል በሚካሄደው ከዛም በመደበኛው እንዲ እንዳሁኑ ከ3 እስከ አራት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲሰራችን ከቴሌ ላይንባክ ጋር ሰላም ደህናደሩ የምንላችው ቆንጅት ታዬና አዲሱ አበበነን ደህናደሩ ትግርኛው ፕሮግራም ይቀጥላል አሁን America CO yeah.